ታሪኩ ጋዜጠኛ ተመስገን ደሳለኝ ሐኪም ቤት ገብቷል የሚባል ነገር ተሰምቷል። ትክክል ነው። መቼ ነው የገባው? ዛሬ ነው የገባው። ሰዓት ሰዓት አስራ ስምንት ማለት ነው። ዛሬ አራት ሰዓት ላይ ነው የገባው። የት ሐኪም ቤት ነው የገባው? የት ከተማ? ዘዋይ ዘዋይ፣ ዘዋይ ከተማ በአቶ ሆስፒታል ሪፈራል፣ ባቶ ሆስፒታል። የታመመው ምን እንደሆነ ታውቋል? በምን ህመም ሐኪም ቤት እንደገባ የታመመው በምን እንደሆነ አልታወቀም። እንግዲህ ሰሞኑንም ስለከለከሉንም ባሉት ጉዳዮች ምናምን ስለሆነ በ በምን ምክንያት እንደሆነ አላወቅንም። ሀኪም ቤት ስሄዳችሁ ለመጠየቅ ሞክራችኋል? አግኝታችሁታል? አላስገቡንም፣ ከልክለውናል። ሀኪም ቤት መግባቱን በምን አወቃችሁ ካልገባችሁ ታዲያ? አንደኛ ዛሬ ላክ ነው ሰው ነበረ፣ እኛን ሰሞኑን ስለከለከሉ የላክ ነው ልጅ ነበረ። ሁለተኛ ደግሞ ሆስፒታል ውስጥ የሚያውቁን ሰዎች አሉ፣ ተመስገን የሚያውቁ ሰዎች አሉ። እነሱ ናቸው ኢንፎርም ያደረጉን። ከዛ በኋላ የእኛም አንዱ ወንድማችን ሄዶ ነበረ አናግሯቸው ነበር ዛባት ሆስፒታል እንግዲህ እንደገባ እርግጠኛ ሆነን አልመስ ፐርሰንት ሆስፒታል ስትሄዱ ምንድን ነው የተባላችሁት በትክክል አትገቡም ነው ወይስ ምንድን ምንም ምንም ስለ ታማሚ ምንም መረጃ ምንም ነገር አንናገርም ነው ያሉት ወደ ውስጥ መግባት አልቻላችሁም አዎ ምንም ነገር አይቻልም እንግዲህ የእንትኑ አምቡላንስ ተመልሶ ወጥቷል ሌላ ሌላ ዲስቴንደር መኪና እንደዛም ገብቶ ወጥቷል። በየትኛው መኪና እንደወጣና እንደገባ አላወቅንም። እንግዲህ ያለበት ነገር ሳና ቅሷን በድ ቀፍ ላይ ነው ያለ ነው። እስር ቤትስ ለመጠየቅ ሞክራችኋል? ምናልባት እዛ ካለ እስር ቤት በር ላይ ጠይቀናል። አይ ምንም ሊነግሩን አልቻሉም። ምንም ያው ዛሬ አስረኛ ቀን ሆነው ምንም እስር ቤት ሊነግሩን አልቻሉም። ስለዚህ ያለበትን ምንም አታውቁም ማለት ነው? አዎ ምንም አናውቅም። የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ ለሰጠኸኝ ማብራሪያ በጣም አመሰግናለሁ። እግዜር ይስጥልኝ። እሺ እግዜር ስጥልኝ። ምዝጋ አመሰግናለሁ